በኢትዮጵያ ከጠቅላይ ሚኒስትር መለስ ዜናዊ እረፍት በኋላ በአገር ውስጥ ያሉ ዋና ዋና የተባሉ ተቃዋሚ ድርጅቶች ወቅታዊውን የመንግስት ሂደት እንዴት ይገመግማሉ? በእነርሱ በኩል ድክመቶች እንዳሉ ትችት ይሰማል። ምን መልስ ይሰጣሉ? በተለይም በአሁኑ ጊዜ የህዝብ በፖለቲካ ጉዳይ ተሳትፎ ከመቼውም ያነሰ ይመስላል። ይህን ለማስተካከል ምን ጥረት እየተደረገ ነው? እነዚህና መሰል ጥያቄዎችን በማንሳት ሶስት የተቃዋሚ ፖለቲካ መሪዎችን አነጋግረናል። ውይይቱን በጋራ የሚመሩት አሉላ ከበደና ትዝታ ብላቸው ናቸው። እንግዶቻችን፣ ስለ ትብብራችሁ እናመሰግናለን። ራሳችሁን በማስተዋወቅ እንጀምር። አስራት ጣሴ ይባላለው የአንድነት ለዲሞክራሲና ለፍትህ ፓርቲ ዋና ጸሐፊና አሁን ደግሞ በመሰባሰብ በቅርቡ ቀን ባለፈው ቅዳሜ የመግባቢያ ሰነድ የፈረሙ የሰላሳ ሶስት ፓርቲዎች ሰላሳ ሶስት አልፈረሙ በኋላ አዘርዝሩ እንመጣለን። ይህ አስተባባሪ ኮሚቴ ሰብሳቢ ነኝ። አቶ ይልቃል ጌትነት እባላለሁ የሰማያዊ ፓርቲ ሊቀመንበር። ሙሼ ሰሙ የኢዴፓ ፕሬዚዳንት። እናመሰግናለን ስለ ትብብራችሁ። የመጀመሪያው ጥያቄያችን አገር ውስጥ ስላለው የፖለቲካ ሁኔታ በተለይም ጠቅላይ ሚኒስትር መለስ ዜናዊ ካለፉ በኋላ ያለውን ሁኔታ እስቲ በተጨባጭ መንገድ አስረዱን። ከአቶ ይልቃል ልንጀምር። አመሰግናለሁ ስለተሰጠኝ እድል። የቀድሞ ጠቅላይ ሚኒስትር ካረፉ በኋላ እና አዲሱ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በተተኩ ጊዜ እውነቱን ለመናገር ሕዝቡ አንዳንድ መሰረታዊ ባይባልም እንኳን እንደው ጥገናዊ ለውጦች ይኖራሉ የሚል ተስፋ ነበረ ምክንያቱም አቶ ሀይለ ማርያም የመጡት ከአካዳሚክ ኤሪያ ነው። በከተማ ውስጥ በሲቪልነት የቆዩ እና በትጥቅ ትግሉ ውስጥ ያልነበሩ በመሆናቸው በዚህ በዚህ ምክንያት የተሻለ አሰራርና አስተዳደር ይመጣል፣ የተንከባለሉ ጥያቄዎች ሁሉ መልስ ሊያገኙ የሚችሉበት መልካም አጋጣሚ ነው ለኢትዮጵያ እና ኢንክሉሲቭ የሆነ አመራር ይኖራል የሚል ሀሳብ ነበረ። ነገር ግን ከዛ በኋላ የታየው ነገር እንደውም በኢህአዴግ ውስጥ ባለመርጋቱ በፊት የነበሩት ችግሮች ሁሉ ተባብሰው በሃይማኖቶቹ በኩል ያለው ስራም እንዲሁም በሰብአዊ እና በዲሞክራሲ ጉዳዮች ላይ ምርጫን የተመለከተ ትልቅ አጀንዳ የሚካሄድበት ዓመት የነበረ ያም በመልኩ ያልተመራበት የዋጋ ንሮቱም፣ ሙስናውም የመሳሰሉት ነገሮች ሁሉ ተደራርበው ምናልባትም አገሪቷ እንደውም ቆራጥ ውሳኔ እና የፖለቲካ ድፍረት በሚታይበት ሁኔታ መወሰን በማይቻልበት ብዙ ስብስብ ችግሮች ታፍነው ያሉበትና ለሀገራችን ፖቴንሽያል ትሬት ያለበት ነገር ነው ያለው እና ምናልባትም መባባት ካልሆነ በስተቀር ምንም የተሻለ ነገር የለም። እናመሰግናለን። አሁን በአቶ ይልቃል ያልተገለጠ ከጠቅላይ ሚኒስትር መለስ ካለፉ በኋላ ያለውን ጊዜ የሚገልጽ በፖለቲካው ረገድ ይታያል የምትሏቸውን በተጨባጭ የምታነሷቸውን ነጥቦች እንመልከት። አቶ አስራት ጥሩ ነው የአቶ ኃይለማርያምን ስልጣን ላይ ከወጡ በኋላ ያለውን ሁኔታ ስንገመግመው በእውነቱ ከሆነ ከጳጳሱ ቄሱ እንደ ባሱ ነው የሚያሳየን። ለዚህም አንድ ሁለት ሶስት ነጥቦች እናነሳ። አንዱ ያከናወኑት ነገር ሁለት ተጨማሪ ምክትል ጠቅላይ ሚኒስትሮችን ነው የሾሙት። እነዚህ ምክትል ጠቅላይ ሚኒስትሮች አሿሿም ደግሞ ሕገ መንግስቱን የሚያፈርስ በሶስት ደረጃ ማየት ይቻላል። አንደኛ ምክር ቤቱ ራሱ ይሄንን ሊያጸድቅ አይገባውም። ጠቅላይ ሚኒስትሩ ይሄንን ሊሾሙ አይገባቸውም። የተሾሙትን ምክትል ጠቅላይ ሚኒስትሮች ሽመቶቹን ሊቀበሉ አይገባም። በሶስቱም ደረጃ ህገ መንግስቱ ተጥሷል። በሌላው በኩል ሲታይ ደግሞ ለምሳሌ እንዳው ፍኖተ ነጻነት እንኳን አቶ መለስ ባሉበት ጊዜ እየታተመ ይወጣ ነበር። እነ ፍትሕ ጋዜጣ በአንድ ልዩ ቀጭን ትዕዛዝ ነው እንግዲህ እነዚህ ሁለት ጋዜጦች በአጭር ቀን ከዕትመት እንዲወጡ የተደረገው። ከዛ ጀምሮ በምንም አይነት አንድም አዳራሽ አንድም ሆቴል ተሰብስበን ስብሰባ ለማካሄድ፣ ለማግኘት፣ ለመከራየት አቅቶናል። አሁን ያለንበት ደረጃ ወደ ኋላ ተመልሶ ከእሳቸው ሞት በፊት እንኳን ከነበረበት እየባሰ፣ እኔ አሁን ማን ነው የሚያስተዳድረን፣ ማን ነው የሚገዛን፣ ስርዓት ባለው መንገድ ነው ወይ ውሳኔ እየተሰጠ ያለው የሚለውን ጥያቄ እስከሚያስነሳ ድረስ አሳሳቢ ጉዳይ ላይ እግር ውስጥ ነው ያለ ነው። እሺ አቶ ሙሼ ሰሙ፣ ቀደም ሲል አቶ ይልቃል ጌትነት ያነሷቸው አንዳንድ ነጥቦች አሉ እንደው ጥገናዊ ለውጦች ይኖራሉ የሚል ተስፋ ነበረን፣ ጥያቄዎች ይፈታሉ ወይንም ደግሞ ሁሉን አቀፍ ስርዓት ይመሰረታል የሚል ተስፋ ነበረን የሚል አንስተው ነበረና በእርሶ ፓርቲ እይታ ይሄ ተከናውኗል ወይ ወይንስ እርሶ የሚጨምሩታለ በተቃውሞ ረገድ ኢህአደግ አላደረጋቸውም የሚሏቸው አሉ ወይ ነጥቦች? በመጀመሪያ ደረጃ እድሉ ስለሰጠኝ ከልብ ላመሰግን እፈልጋለሁ። በእኛ ፓርቲ በኩል ሁኔታዎችን በስርዓቱ ገምግመናል። ደረስንበት መደምደሚያ ምንድን ነው? ኢሕአዴግ እንደ ፖለቲካ ፓርቲ ሲከተለው የነበረውን የፖለቲካ ፍልስፍና ወይንም ሪዮት ዓለም አለወጠም። አሰራሩን አለወጠም፣ አላደሰ። ከዛ በመቀጠልም ደግሞ በመንግስት መዋቅር ውስጥ ወሳኝ የሆኑ የሀላፊነት ቦታዎችን የያዙ ሰዎችንም አልለወጠም አላነሳም። ምናልባት ትንሽ መሸጋሸግ ታይቶ ሊሆን ይችላል። ከዚህ መስፈርት አኳያ ኢህአዴግ ወደ ተለያየ መንገድ ይሄዳል ወይንም ደግሞ ራሱን አድሶ እና ለውጦ ከነበረበት አሰራር እና ዝንባሌ ይወጣል የሚል እምነት አልነበረንም፣ ግምቱም የለንም። ሁለተኛው ነገር ከዚህ ጋር የእኛ እምነትና መነሻ የሆነው ደግሞ ኢህአዴግ ወደ ስልጣን የመጣው በምርጫ ነው። በምርጫ ወደ ስልጣን እስከመጣ ድረስ ማስተላቅፎት ኃላፊነቱን እስካላስረከበ ድረስ ቁጭ ብለን ከህዝብ ይሁንታ ውጪ በምንም መንገድ በድርድርና ስልጣንን በመከፋፈል የተለየ ነገር ይመጣል ብለን አናምንም። ስለዚህ የምንጠብቀው ነገር ሁሌም ነጻ ገለልተኛ በስታማኝነት ያለው ምርጫ ተካሄዶ በህዝብ ይሁንታ የመንግስት ለውጥ እንዲፈጠር እንጂ በተለያዩ የታሪክ አጋጣሚዎች ወይም በሚፈጠሩ መንገጫገጮች ዙሪያ ከተቃዋሚዎች ጋር ቁጭ ብሎ በክብ ጠረጴዛ ላይ ተደራድሮ የስልጣን ሽግሽግ ማድረግና ኃላፊነትን መለዋወጥ ሊሆን አይገባም የሚል ግምገማ ነው የወሰን ነው። ስለዚህ በእኛ እምነት የነበረው ስርዓት በነበረው መንገድ ቀጥሏል። ምናልባት አንድ ነገር የሚታየው ምንድን ነው በኢህአዴግ ውስጥ በጣም ወሳኝ የሆነ ሚና የነበረው መሪያቸው ነው ያጡት። እንደ ጠቅላይ ሚኒስትርም ኢትዮጵያ አንድ መሪ አጣለች እና እነዚህ ነገሮች የራሳቸው ከግለሰቦቹ ስነ ልቦና፣ ከግለሰቦቹ አቅም አኳያ የሚያሳድረው ተጽዕኖ ይኖራል። ባለፉት ስድስት ወሮች ግን የተለየ ነገር ተሻሻለም ሆነ የተለወጠ ነገር አላየንም። ምናልባት እንግዲህ ይሄ አሁን የተደረገው ነገር የመሸጋሸግ ጉዳይ ስለሆነ ይሄ የምርጫ ዘመን ከተጠናቀቀ በኋላ የምናያቸው ለውጦች የሚፈጥሩትን ነገር ነው ማዳመጥ የሚቻለው ብለን ነው የምናምነው እንግዲህ በመጠኑ ገዢውን ፓርቲ ገምግማችሁልናል በተለይም ከጠቅላይ ሚኒስትሩ ህልፈት በኋላ እስቲ አሁን ደግሞ ራሳችሁ ተቃዋሚዎች ራሳችሁን የምትገመግሙበትን ጥያቄ እንሰንዝር አንዱ ለኢትዮጵያ ፖለቲካ ና የሚመኙ ሰዎች የሚሰነዝሩት ምንድን ነው? በተቃዋሚዎችም መካከል ያለ ችግር እንዳለ ነው። እንደ አሁን እዚህ የቀረባችሁትን ሶስት የድርጅት ኃላፊዎች እንኳን ብንመለከት ከአንድ ምንጭ ነው መጀመሪያ የወጣችሁት። ለምሳሌ ሰማያዊ ፓርቲ ከአንድነት የወጣ ነው። ኢዴፓ ከመኢያድ መኢያድ መላ አማራ በነበረ ጊዜ ከዛ የወጣ ነው። ኢዴፓ ከበያ አይደለም አደለም የወጣው። እሺ እሱን ሊያስተባብሉ ይችላሉ። አንድነት ራሱ ደግሞ ከአጠቃላይ ዘጠና ሰባት ከነበሩት ፓርቲዎች መፈረካከስ ነው። አሁን ይሄ ሁሉ የመጣው ና ራሳቸው የተቃዋሚ ፓርቲዎች የውስጥ መቻቻል ና የፖለቲካ ባህሪ ሳያዳብሩ እየተገነጣጠሉ አንድ የራሳቸውን ቤት በሚመሰርቱበት ሁኔታ እንዴት አድርገው ነው ጠንካራ የሆነውን ኢህአዴግን የሚቋቋሙት የሚል ትችት ሁል ጊዜ ይቀርባል። እና እስቲ አቶ ይልቃል መጀመሪያ። እሺ እንግዲህ፣ ያው ለምሳሌ ያህል የጠቀሹውን ነገር አጠቃላይ እውነታውን ለመቀበል ያስቸግራል። ምክንያቱም አንድ ፓርቲ የሀገራዊ ፓርቲ ሲመሰረት ለአንድ ሺ አምስት መቶ ግርማ ያስፈልገዋል ከአራት ክልሎች መፈረም አለበት። ስለዚህ አንዱ ፓርቲ ከአንዱ ፓርቲ የወጣ ነው የሚሆን አጠቃላይ ታ ገልጸው፣ ምናልባት አንዳንድ ሰዎች የሌላ ፓርቲ ውስጥ የነበሩ በዚህም አሉ የሚለው እንደው ለምሳሌ ያህል የንቀበለው እንጂ አጠቃላይ እውነታው ላይሆን ይችላል። ዝርዝሩ ጉዳይ ቢተውና ዋናው ነገር ላይ እውነትነት አለው። እሱ ባለፉት እንግዲህ የፖለቲካ ድርጅት ተደራጅቶ እዚህ ሀገር ከተጀመረ አንድ አርባ ዓመት ይሆነዋል። ያኔ በኢህአፓ በሜይሶን እና በደርግ አካባቢ አካባቢ ጀምሮ ካሉት ከተማሪዎች እንቅስቃሴና በተለይም በዛ ጊዜ በነበረ ሁኔታ ብዙ ፓርቲዎች ተመሳሳይ ነበሩ፣ ወደ ግራ ዘመም የነበሩ ፓርቲዎች ስለመሆኑ በግራ ዘመም የነበረው የፖለቲካ አስተሳሰብ ደግሞ ተቀናቃኝን እስከ ማጥፋት የሚፈቅድ ይመስለኛል። እኔ በዛ ውስጥ ብዙም ባልቆይበትም እና ነገሩ ስለማውቀው ስለዚህ ይሄ በፖለቲካ ፓርቲ ውስጥ የሴራ የመከፋፈል አንዱ አንዱን የማጥፋት ነገር አለበት። ይሄ እውነት ነው። ይህ እንዳለው ነው። ግን አንድ ደግሞ አጠቃላይ ፓርቲዎቹ በራሳቸው ከማህበረሰቡ የወጡ በመሆናቸው ይሄ አስተሳሰብ የግለሰቦች ችግር ብቻ ተደርጎ መታየት የለበት። ስለምን የግለሰቦች ችግር ቢሆን ኖሮ አንድ ቦታ መቆም ነበረበት። አንድ ስህተት የሰራ ወይም አንድ የፖለቲካ ችግር ብቻ አንድ የፖለቲካ ፓርቲ ችግር ብቻ ሆኖ ይታይ ነበር። እና ይሄ አብሮ የመስራቱን ችግር ሰፋ አድርገን ከሶሻል ሳይኮሎጂያችን ጋር እና ከፖለቲካ ካልቸራችን ጋር አጠቃላይ ከስነልቦናችን ጋር የተያያዘ ስለሆነ ሰፋ አድርጎ ማየት ይጠይቃል። አብሮ የመስራት ችግር በመስጊድ አለ፣ በቤተ ክርስቲያን አለ፣ በንግድ ማህበረሰብ ውስጥ አለ፣ በድር ቤት አለ። ይሄ ሁሉ በጋራ ጉዳዮች ላይ አብሮ የመቆም ባህል ፖለቲካ ባህላችንም ከዛ የተቀዳ በመሆኑ ችግር አለ። ማህበረሰቡም ቢሆን ራሱን መተቸት፣ ፊት ለፊት መናገር፣ ሚስጥራዊነትን መተው የሚሉት አስተሳሰቦች እንዲመጡ ጥረት ያስፈልጋል። ነገር ግን አሁን በእኛ እምነት ይህንን ነገር ለመቅረብ ጥሩ እንቅስቃሴ እንደጀመርና አትሌት ችግሩን በመገንዘብ ደረጃ እንዳለ እንገነዘባለን። ከቅርብ ጊዜ ጀምሮ እኛም ያለንበት ምናልባትም ተነሳሽነቱን በሰፊው ከተሳተፉ ፓርቲዎች ውስጥ ሆነን በጋራ በሚያግባቡን ጉዳዮች ውስጥ ለመስራት የዜኔ መጪውን ምርጫ ዴሞክራሲያዊና ፍትሀዊ እንዲሆን በጋራ በሚያግባቡን ሰነዶች ለመንግስትም ለምርጫ ቦርድም ጥያቄዎች ስናቀርብ ቆይተናል። ከዛም ባለፈ አገራዊ በሆነና ሰፋ ባለው አጀንዳ የጋራ የስምምነት ሰነድ ተፈራርመን እየሰራንና ወደፊት እየተራመድን ነው። መልካም እንግዲህ፣ ጨዋታው ከአንድ በላይ የሆኑ ቡድኖች የሚሰለፉበት እንደመሆኑ ገዢው ፓርቲ የሚኖረው ሚና በመንግስት ቁጥጥር ስር የሚፈጸሙ ጉዳዮች በሀገሪቱ በሚካሄድ የዲሞክራሲ ግንባታ ላይ የሚኖራቸው ተጽዕኖ እንዳለ ሆነው ተቃዋሚዎችም በራሳቸው ኃላፊነት አለባቸው እና የዲሞክራሲ ሂደት ውስጥ እንደተሰማራ ቡድን ለአመታት ያስቆጠራችሁትም አዲስ የተጀመራችሁትም እኛ ኃላፊነት የምንወስደው የእኛ ሚና ይሄ ነው የምትሉትን በተጨባጭ አስቀምጡ። ልን አቶ ይልቃል የበኩላቸውን ተናግረዋል። አቶ ሙሼ ሰሙ፣ አመሰግናለሁ። መጀመሪያ ግን ያው ነገሮቹን በአግባቡ ማስቀመጡ ጠቃሚ ነው። ምክንያቱም ኢዴፓ ሲመሰረት ጀምሮ መስራች ነኝ፣ ፕሮግራሙም ሲቀረጽ ጀምሮ አብሬ የቀረጽኩ ሰው ነኝ። ግን እኔ ማያድ አባል አልነበርኩም እና አንዳንዴ እነዚህ እነዚሁ ነገሮች የተዛባ ምልክት እንዳያስተላልፉ ና ርም የመሄድ ፈልግ አቶ ልደቱ የድርጅቱ መስራች ይቅርታ የድርጅቱ ዋና ሊቀመንበር መላማራ ወጣት ሊግ ውስጥ አልነበሩ አቶ ልደቱ የመላው አማራ ዋና ሊግ ውስጥ ነው ወጣቶች ሊግ ውስጥ ነበሩ ግን የኢዴፓ ፕሬዝዳንት የሆኑት አቶ ልደቱም ባለፉት አምስት አመታት ነው እንጂ ኢዴፓ ከተመሰረተ ጀምሮ አይደለም የኢዴፓ ፕሬዝዳንት ዶክተር አድማሱ ገበየው ነበሩ ለመጀመሪ አራት አመት በመሀል ላይ ከቅድስ ጋር በነበረው ሂደት ጋፕ ተፈጥሮ ከዛ በመቀጠል ነው አቶ ልደቱ ፕሬዝዳንት የሆኑት እና ምናልባት አንዳንዶቹ ነገሮች በመረጃ መቀመጣቸው ለወደፊትም ለታሪክም አግባብ አለው ብዬ ስለማምን ነው በጣም ጥሩ ነው አንዳችን ከአንዳችን ፓርቲ ልንመነጭ መቻላችን ችግር አለው በሚል መንፈስ አይደለም ግን ታሪኩ በራሱ መስመር እና ፈርጅ መቀመጥ አለ ያለበት ብዬ ነው። ወደ ዋናው ነጥብ ልግባ። እንግዲህ ችግሮቹን መንስኤያቸውን ማየት ምናልባት እኛ ልንሰራ ከሚገባው ነገር ጋር በቅጡ ለመተንተን ያግዛል ብዬ አስባለሁ። ችግሮቹ ምንድን ናቸው ስንል፣ ምናልባት ቅድም እንደተባለው አንዱ ፓርቲ ከአንዱ ፓርቲ ውስጥ በነበረው ሚና ባለመግባባት ወጥቶ ሌላ ፓርቲ ሲመሰርት ያንን ፓርቲ ያለ መቀበል ያንን ፓርቲ የማጥላላት ከፍተኛ ዘመቻ የማካሄድ ነገር ስላለ ፓርቲዎቹ በራሳቸው ቆመው ኢህአዴግን ከመታገል ወይንም ደግሞ በስልጣን በኃይል እንቀናቀነናል በአስተሳሰብ ይርቀናል ከሚሉት ጋር በተቀናቃኝነት ከመቆም ይልቅ እርስ በርስ የሚኖረው ሽኩቻና የሚኖረው እሰጥ አገባ ትልቅ ተጽዕኖ ፈጥሯል። ለዚህም ደግሞ እኔ እስከሚገባኝ ድረስ የኢትዮጵያ የተቃዋሚ የፖለቲካ ትግል የአራት ትውልድ ድምር ውጤት ነው ብዬ ነው የማስበው። አንደኛ በአፄ ኃይለሥላሴ ጊዜ የነበረው ትውልድ በዛ ጊዜ ትምህርቱን ጨርሶ በስራ ውስጥም ተሰማርቶ በደርግ ውስጥም የቀጠለ ሁለተኛው፣ በአብዛኛው በደርግ ስርዓት ውስጥ የነበረ ግራ ዘመም አስተሳሰብ ያለው፣ ሶስተኛው ደግሞ የእኔ ትውልድ የምለው ደርግ ውስጥም ያልነበረ ከዛም በፊት በኃይለሥላሴ ስርዓት ውስጥም ያልነበረ ነው። የመጨረሻው ደግሞ አሁን አዲሱ ትውልድ ነው ፖለቲካን ከአስራ ዘጠኝ ሰማኒያ ሶስት አመተ ምህረት በኋላ ማጣጣም የቻለው ትውልድ ነው። እንግዲህ ይሄ ትውልድ ተናቦ ተጣጥሞ እና ወጥ የሆነ የአሰራር ስልት ቀይሶ ለመሄድ ፈተና ይኖርበታል። ጥያቄው ሊሆን የሚገባው ይሄ ነገር ምክንያታዊ ነው ወይንስ አይደለም፣ ፈተናውን አልፎ መውጣት የሚገባው ጊዜ ተራዝሟል አልተራዘመም፣ በዚህ አጭር ጊዜ ውስጥ ምን መስራት ይጠበቅ ነበር፣ ምን አልተሰራም የሚለው መሆን ያለበት እንጂ ይሄ ግጭት መኖሩ ተረጋግቶ በአንድ የፖለቲካ መስመር ተጣምሮ መሄድ አለመቻሉ የሁሉም ነገር ማጠንጠኛ መሆን የለበትም የሚል እምነት ነው ያለኝ። እያንዳንዱ ትውልድ በየራሱ ቋንቋ፣ በየራሱ አስተሳሰብ፣ በየራሱ የፖለቲካ ፍልስፍና ውስጥ አድጎ ነው የመጣው። ያንን የፖለቲካ ፍልስፍና ለማጣጣም ወይም ያንን የአሰራር ለማጣጣም በሚደረገው ጥረት ውስጥ ግጭት ይኖራል። ግጭቱ እንግዲህ በሂደት የተዋዛ እየዳበረ እየጠነከረ አንድነትን ሊያመጣ ይችላል። አንድነትንና አብሮነትን መፍጠር ማለት ግን ሁሉም የፖለቲካ ፓርቲዎች ተደምረው ተቃዋሚ የፖለቲካ ፓርቲዎች ተደምረው አንድ ይሆናሉ ማለት አይደለም። ይሄ ከዲሞክራሲም ጋር የሚጋጭ ነው የሚሆነው። ነገር ግን ቀላል የማይባል ገንዘብ፣ ጊዜ፣ ሀብት ይባክናል። ጥያቄ የለውም። ይሄ ብክነት ደግሞ ጥያቄ በሌለው መልክ ለኢህአዴግ ጉልበት ነው የሚሆነው። ኢህአዴግ ይህንንም ልዩነትና ክፍተት ስለሚያውቅ የሚጫወተውም ሌላ አፍራሽ ሚና አለው። በፓርቲዎች ውስጥ እጁን እያስገባ እንግዲህ እነዚህን ነገሮች እንዴት አድርገን እንፍታቸው ከተባለ መጀመሪያ ቁጭ ብሎ በልዩነቶቹ ላይ ሳይሆን አንድ በሚያደርጉ ነገሮች ላይ ወጥ የሆነ የአሰራርና የፕሮግራም ቅርጽ መያዝ ነው። በአብዛኛው እንደተባለው ተቃዋሚ የፖለቲካ ፓርቲዎች በእድሜያቸውም ወጣት ናቸው። ፓርቲዎቹ ነው ምለው አመሪዎቹ ወይንም የፓርቲዎቹን አመራር ሳይሆን ፓርቲዎቹ ራሳቸው አጭር እድሜን ያላቸው ለሰላማዊ ትግልም ቅርበት የላቸውም። ኢትዮጵያ ውስጥ መድብለ ፓርቲ ስርዓት ማየት የጀመርነው እንግዲህ ምናልባት በደርግ መውደቂያ ጊዜ ለተወሰነ አመታት ተጉዞ ከዛ በኋላ አስራ ዘጠኝ ሰማንያ ሶስት ላይ ነው የመጣው እና ሁላችንም አዲስ ነን፣ አዲስ ክስተት ነው ያስማማል። ጫወት የምንችለው ሚና ግን መጀመሪያ በፓርቲያችን ውስጥ እናንተ እንዳናሳችሁት ውስጠ ዲሞክራሲን ማስፈን ቅድሚያ ሊሰጥ ይገባል። አንድነታችን ወይንም ጥምረታችን ደግሞ መፈጠር ያለበት ከጥንካሬያችን እንጂ ከድክመታችን መሆን የለበትም ነው።